የሰው ልጅ ክቡር ሰው ነሆነ ክቡር ሰው ሞቷል። ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር

ምስጋና ለነሱ ላድዋ ጀግኖች፣ ለዛሬ ነጻነት ላበቁም ወገኖች። Thank you.